ወደ መጨረሻው ቅንብር ነው የምናልፈው። በሀገሪቱ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመፅ፣ ምንነት አቅጣጫና ሁነኛ የመፍትሄ አማራጮች የሚመለከት ወይም በዚህ ርዕስ ላይ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል። በአራት የሲቪክ ቡድኖችና ማህበሮች የመሰረቱት ድርጅት ነው። ማህበሩ በቅርቡ ለዓለም አቀፉ ማህበረሰብ፣ ለመንግስታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከመስራች አባላቱ ሁለቱን አሉላ ከበደ ጋብዞ ያወያያል። እንግዶቹ ራሳቸውን በሚያስተዋውቁበት ነው የሚጀምረው። እኔ በትሩ ገብረ እግዚአብሔር እባላለሁ። የምኖረው ዳላስ ቴክሳስ ነው። የምሰራው ሞርጌጅ ባንከር ነው የሚሉት፣ እዚህ ሀገር እና በጥቅሉ ቤት መግዛት ለሚፈልጉ ሰዎች ብድር የሚያገኙበትን ሁኔታ የማመቻቸት ስራ ነው። ስሜ ብርሃኑ አበጋዝ ይባላል። በቨርጂኒያ ጠቅላይ ግዛት በዊልያም ሜሪ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር እና የዲፓርትመንቱ ሊቀመንበር ነኝ። አመሰግናለሁ። በየሙያችሁ ከምታገለግሉባቸው ስራዎች ባሻገር በኢትዮጵያ ጉዳይ ይሁነኝ ብላችሁ የምትሳተፉ ናችሁ። ከዚህ ቀደምም በተለያዩ ጉዳዮች በፕሮግራሞቻችን ላይ ቀርባችሁ ታውቃላችሁ። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የሚል ለመብቶች የቆመ የሲቪክ ማህበር ዋናዎቹ መስራቾች ውስጥ ናችሁ። እስኪ በቅድሚያ በኢትዮጵያ ወቅታዊ ጉዳዮች ላይ ወደሚያተኩረው ውይይታችን ከማምራቴ በፊት ባጭሩ ስለ ማህበራችሁ አስተዋውቁን። አንዳችሁ ልትጀምሩልን ትችላላችሁ። መልካም፣ እኔ ልጀምር። እሺ፣ አቶ በትሩ፣ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ሁለት ዓላማዎችን ይዞ የሚንቀሳቀስ ወገኝተኛ ያልሆነ ከማንም ድርጅት ጋር ያልተያያዘ የሲቪክ ስብስብ ነው። አመሰራረቱም እስከ ዛሬ ድረስ በእኛ ማህበረሰብ ውስጥ ከተቋቋሙት የሲቪክ ማህበራት ትንሽ ለየት ይላል። ይኸውም ቀደም ብለው ለረጅም ጊዜ በኢትዮጵያ ጉዳይ ላይ የሚንቀሳቀሱና በተለይ በሰብዓዊ መብት ጉዳይ ላይ የሚሟገቱ ስብስቦች የፈጠሩት ውህደት ነው ኢትዮጵያዊነትን የፈጠረው። እንደሚታወቀው የኢትዮጵያ ብሔራዊ ኮንግሬስ የሚባለው ለብዙ አመታት በኢትዮጵያ ጉዳይ ላይ ይንቀሳቀስ የነበረ በዶክተር እርቁ ይመር ይመራ ድርጅት አንዱ ነው። ሌላው ደግሞ ቅርብ ጊዜ ተቋቁሞ የነበረ በፕሮፌሰር ጌታቸው ኃይሌ መራ የነበረ ክተት ለኢትዮጵያ የሚባል ድርጅት ነበረ። ሶስተኛው ደግሞ ዋሽንግተን ዲሲ አካባቢ በአምባሳደር እምሩ ዘለቀ ይመራ የነበረ የሰላም የልማትና እድገት መድረክ የሚባል ፎረም ፎር ፒስ ኢንድ ዲቨሎፕመንት የሚባል ነበረ። አራተኛው ደግሞ እኔ እመራው የነበረው ሄጀን ለዲሞክራሲ የተባለው በዚህ በቴክሳስ አካባቢ ተቋቋመ ድርጅት ነበር። እነ እንግዲህ አላማ አንድነት መስርተው ተመሳሳይ ነገሮች ላይ የሚያተኩሩ በመሆናቸው ምክንያት ሁለት አላማዎች ላይ ለመስራት ተስማምተው የመሰረቱት ተቋም ነው። እነዚህም አላማዎች አንደኛው በኢትዮጵያ ውስጥ የሰብአዊ መብት መከበር ጉዳይ ከፍተኛ ትኩረት እንዲሰጠውና ሰብአዊ መብትን በመግሰስ፣ በመድፈር፣ በመርገጥ በህዝቡ ላይ የሚደርሱትን ችግሮች ለዓለም ህብረተሰብ በማሳወቅ ሁኔታው ትኩረት እንዲያገኝና መፍትሄ እንዲገኝለት መጎትኮት እና ማሳሰብ ሲሆን ሁለተኛው ደግሞ ኢትዮጵያዊነት የሚለው ጽንሰ ሀሳብ ተለያዩ ምክንያቶች በተለይ አሁን ኢትዮጵያን የሚያስተዳድረው ስርዓት ከተመሰረተ ወዲህ ባለፉት ሀያ አምስት አመታት በጣም የተቦረቦረ እና ህዝቡ በቋንቋ፣ በብሔረሰብ፣ በጎሳ ተከፋፍሎ እንዲደራጅ በመደረጉ የፖለቲካ ድርጅቶችን በዚያ መልኩ እንዲደራጁ በህግ በመደንገጉ ይሄ የኢትዮጵያ አንድነትና ሉዓላዊነትን የሚያዳክም ሁኔታ እጅግ አሳሳቢ ሆኖ ስላገኘ ነው። የዛን ጠቃሚነት ለህዝቡም ለማስረዳት ደግሞም ወደዛ መመለስ የሚቻልበትን ሁኔታ ሁሉ ለማበረታታትና ለማመቻቸት ጥረት ለማድረግ ብለን ያቋቋም ነው ነው መልካም ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ ቀደም ሲል ለመሰል አላማ የተቋቋሙ ሌሎች ድርጅቶች የተዋሃዱበትንና ሁለት ዋና ዋና አላማዎች ያነገበ ድርጅት መሆኑን ገልጠውልናል ወገንተኛ ያልሆነ ብለዋል አቶ በትሩ እስኪ ድርጅታችሁ ለኢትዮጵያውያንና ለዓለም አቀፉ ማህበረሰቡ በሚል ባለፈው ነሐሴ 27 በጻፋችሁት ግልጽ ደብዳቤ ይኸው ጉዳይ መነሻ መሆኑን ጠቅሳችኋል። መጠነ ሰፊ የዜጎች የመብት ጥሰት እየተፈጸመ ነው ይላል ደብዳቤያችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ያደረጉትን ንግግርም ዋቢ አድርጋችሁ፣ ተቃዋሚዎችን በማንኛውም መንገድ በኃይል የመጫን እቅድ ጭምር እንዳላቸው ገልጣችኋል። ስጋታችሁም እንደ ሶሪያ እንደ ኢራቅ እንደ ሶማሊያ እንደ የመን የመሰለ የእርስ በርስ ብጥብጥ እንዳይቀሰቀስ መሆኑን ጽሑፋችሁ ይጠቅማል። እስኪ ይሄ ደብዳቤ የተጻፈበትን መሰረት፣ ልታስተላልፉ የፈለጋችሁትንና፣ ይሄ የጠቀሳችሁትን ስጋት ጨምራችሁ አብራሩልን። ምንድን ነው እንዲህ ያለ የከበደ አደጋ በዚያች ሀገር ላይ ይመጣል የሚል ስጋት ያሳደረባችሁ? ዶክተር ብርሃኑ። እሺ፣ በጣም ጥሩ ጥያቄ ነው። አቶ በትሩ እንዳሉት ኢትዮጵያዊነት የዜጎችን ሉዓላዊነት በመንግስታቸው ላይ ዋና አዛዥ መሆናቸውንና ኢትዮጵያን ደግሞ እንደ አንድ ነጻ ሀገር የምትከበርበትን መንገድ መፈለግ እንደ ዋና አላማዎቻችን ይዘናቸዋል። በስራ ግን እነዚህ ሲተረጎሙ እስካሁን እንደው የምንኮራባቸው የሲቪክ ንቅናቄው ከፖለቲካ ንቅናቄው ጋር ነው ሁለት እግር መሄድ አለበት ብለን ስለምናምን፣ አንደኛ ኢትዮጵያውያንን ኢትዮጵያዊ የሚያደርጓቸው እሴቶች ምንድን ናቸው? ታሪካቸው ምንድን ነው ነጻ ዜጎች ዲሞክራሲያዊ በሆነ ስርዓት ለመኖር ደግሞ የዲሞክራሲያዊ ባህሎችን ለማዳበር ምን ያስፈልገናል? በሚል የዜጎች ቃል ኪዳን የሚል ሰነድ አዘጋጅተን ከብዙ ዓመታት በፊት ረጭተናል። ይሄ አንዱ ትልቁ ስራችን ነው ብዬ አምናለሁኝ። ፕሮግራምም ቀርባችሁ ስለ ኢትዮጵያዊነት የማንነት ሰነድ ወይም የዜግነት ሰነድ አስረድታችኋል አስታውሳለሁ። ልክ ነው። ከዛ ተነስተን እንደ ትልቅ ተግባር ብለን የያዝ ነው ኢትዮጵያን የሚወዱ ኃይሎች ተባብረው የብሔራዊ አጀንዳ አማራጭ አጀንዳ ማውጣት አለባቸው የሚል እምነት አለን። ነገር ግን አገር ቤት ያሉት ድርጅቶች እየፈራረሱ እየተጨቆኑ እየታፈኑ ይሄን ለመስራት ስላልቻሉ የሲቪክ ንቅናቄም ብንሆን በጥናት በኩል መርዳት እንችላለን። እዚህ ብዙ የተማረና ብዙ ልምድ ያለው ሰው ስላለ እነዚህን አማራጮች አጥንቶ ለህዝቡ ማወያያ ያቅርብ በሚል የጥናት ጉባኤዎችን ማካሄድ ጀምረናል። የሁለተኛ አመታችን ነው። አሁንም ደግሞ ሶስተኛ የጥናት ጉባኤ ለማካሄድ እየተዘጋጀን ነው እና እነዚህ ጉባኤዎች ያነሷቸው ጥያቄዎች ልክ አሁን ህዝቡ አማራጩን፣ ምሁሩ የታቀረበ የፖለቲካ መሪዎቻችን እንደምን አማራጩን አላቀረቡን የሚልበትን ተገንዝበ ነው በትንሹም ቢሆን እየቀረፍ ነው መጥተናል። በእነዚህ ላይ ጥያቄዎች እንደሚኖረ አልጠራጠርም። ትክክል ይኖረኛል ዶክተር ብርሃኑ በሂደት ያደረጋችኋቸውንም ሆነ በትልም የያዛችኋቸውን በሁለታችሁም በኩል በዝርዝር የገለጣችኋቸውን ስራዎች ከሰሞንኛው የኢትዮጵያ ጉዳይ ጋር አጣምራችኋል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ያሰሙት ንግግር ተቃውሞን በኃይል የመጫን አዝማሚያው የቱን ያህል የከፋ መሆኑን ይከተላል ያላችሁትንም የእርስ በርስ ብጥብጥ ስጋት፣ አሳዛኝ የልጆች ጨዋታ ትሉታላችሁ ከዛ እንዳይመሳሰል ያላችሁን ስጋት ገልጣችኋል። ምንድን ነው እንዲህ ሲያሰጋችሁ? ለዓለም አቀፉ ማህበረሰብ ሆነ ለኢትዮጵያ ህዝብ በሚል በጻፋችሁት ግልጽ ደብዳቤ የገለጣችሁትን እስኪ መሰረት አስጨብጡን። ምን ሊደረግ ይገባል፣ ምን ይቻላል የሚለውን እናስከትላለን በጥያቄዎች በደብዳቤያችሁ የሰፈረው ባጭሩ ብታስረዱን። ዶክተር ብርሃኑ፣ መልሼ ከእርሶ ልጀምርና ወደ አቶ በትሩ እመለሳለሁ። እሺ፣ እኛ አሁን ብዙ ያስደነገጠን ህዝቡ በእንቢተኛነት ተነስቶ ዲሞክራሲያዊ መብታችን ይከበር አንድነታችን ይከበር ብሎ በሰላም ሲጠይቅ፣ መንግስት ግን ከሰብአዊ ወንጀልነት የክራይም አጌንስት ሁማኒቲ ከሚባለው ህዝብን በማሰር ድምፁን ያሰማን በመግደል ከስራ በማባረር አድሎር እና ሙስናን በማስፋት ከሚያደርጋቸው ስራዎች አልፎ አሁን ግን በለው እኔ ከሞትኩ ሰርዶ አይብቀል የሚል አዋጅ ነው ጠቅላይ ሚኒስተሩ ያወጁት። ህዝቡም ደግሞ አልሞት ባይ ተጋዳይ ስለሆነ መቶ ሚሊዮን ህዝብ የሚኖርባት ሀገር በተለይም ደግሞ በጎሳ በሃይማኖት መንግስቱ ራሱ እየቀሰቀሰ ያከፋፈለውን ህዝብ የቂም በቀል ስሜት አይሎ ግድያ እንዳያደርግ በጣም ሰክተን ነው ይህንን መግለጫ ያወጣ ነው እና በቀጥታ ለኢትዮጵያ ህዝብ ለራሱ ለመንግስቱ ለውጭም መንግስታት በየፈርቹ ማድረግ የሚገባቸውን ጠቁመናል። እርግጥ በእነዚህ ፖለቲካ ጥያቄዎች ላይ እኛ ብዙም መግባት አንፈልግም፣ ግን ተገድደን እነዚህን ጥያቄዎች አንስተናል። መልካም ወደ አቶ በትሩ ነው የሚሻገረው። አቶ በትሩ አሉ? አለሁ። በዋናነት የተነሳችሁበትን መሰረት ጠቅሰው እነኚህ የፖለቲካ ጥያቄዎች መግፋት የምትፈልጓቸው ባይሆኑም ሁኔታዎች አስገዳጅ መሆናቸውን ጠቁመዋል። እርሱም በመግቢያው ወገንተኛ ያልሆነ የሚል መስመር አስቀምጠዋል። ከዜጎች ወገንተኛ መሆን የቡድኖች ፍላጎት እንዳልተንጸባረቀበት ይገባኛል። ወገንተኛ የሚለውም ቃል ሌሎች ወገንተኛ ለመሆን የሕዝብ ወገንተኝነት መሆኑም በቀላሉ የምንረዳ ይሆናል። ይህንና የፖለቲካ ጥያቄዎች እዚህ ውስጥ አቅፈዋልና እስኪ ለሕዝብ ከቀረቡት ውስጥ አንድ ሁለቱን ላንሳና ቀደም ብዬ የተንደረደርኩበትን ጥያቄ አክለው ይመልሱልኝ። ይሄ አሁን የሚታየው የሕዝብ ጥያቄ መቀጠል እንዳለበት እንደምታከብሩትም፣ ሰላማዊ ትግሉ ተገቢም እንደሆነ አጽንኦት ትሰጣላችሁ። በተለያዩ አካባቢዎች የተነሱትን ተቃውሞዎች ትጠቅሳላችሁ። የሽግግር መንግስት በሚቋቋምበትና ያን ፍጹም አምባገን ያላችሁት ስርዓት ማብቂያው እንዲሆን ወጣቱን የምታበረታቱበት አለ። ይሄ በግልጽ ዶክተር ብርሃኑ እንዳሉት የፖለቲካ አቋምም ጭምር ነው። እና እንዴት ትገልጹታላችሁ? ምንስ ነው እንዲመጣ የጠበቃችሁት? እሺ፣ ጥሩ ጥያቄ ነው። እንግዲህ ወገንተኝነት ስንል እኛ አንድ የፖለቲካ ፕሮግራም ወይም አንድ ድርጅት የሚከተለውን መስመር መደገፍ ወይም መቃወም አይገባንም ለማለት ነው። በአጠቃላይ ግን አንዱ ትልቁ ትኩረታችን የሰብአዊ መብት መከበር ስለሆነ አሁን ኢትዮጵያ ውስጥ የተፈጠረው ቀውስ ደግሞ ከሰብአዊ መብት ገፈፋ የመነጨ ነው ብለን ነው የምናየው። ድንገት የፈነዳ ነገር አይደለም። አንዳንድ ሰዎች በአንዳንድ ሌሎች ሀገሮች እንደታየው በድንገት የተቀጣጠለ አብዮት አይነት አድርገው ያዩታል። ነገር ግን የኢትዮጵያን ሁኔታ በጥሞና ብንመለከት ለብዙ አመታት በተለያየ ዘርፉ የዜጎች መብት ሲረገጥ ኖሯል ይህም ራሱ ዛሬ እንተዳደርበታለን በሚሉት ህገ መንግስት እንኳ በግልጽ ሆኖ የተቀመጠውን ዜጎች ለመብቶቻቸው ዘብ የመቆምና ጥያቄዎቻቸውን በሰላማዊ መንገድ የማቅረብ መብታቸውን ራዲዮና በጋዜጣ እንዳያቀርቡ ፕሬሱ በልጓም ተይዟል ይሄ ሁሉም የሚያውቀው ነገር ነው በሰላማዊ ሰልፍ እንዳይወጡ፣ ሰላማዊ ሰልፍ አይፈቀድም። ስለዚህ ህዝቡ አማራጭ ከማጣት ነው ወደዚህ ወደ ህዝባዊ እምቢተኝነት ትግሉ ያደገው ራሱ ገዢው መንግስት በፈጠረው የፖለቲካውን ምህዳር የማጥበብ አባዜ ነው ብዬ ነው እኔ በበኩል የማምነው እና ይህንን ለመቋቋም የሰብአዊ መብት ጥያቄ ስለሆነ ንጹሕ የሆነ የፖለቲካ ጥያቄም አይደለም። አድማጮች ውይይቱ አልተቋጨም፣ ሰዓታችን ነው ያለቀው። ኢትዮጵያዊነት የተሰኘው የሲቪክ ማህበረሰብ አመራሮች ሁለቱን ነበር ያወያየ ነው። ፕሮፌሰር ብርሃኑ አበጋዝ በውቁ የዊልያም ኤንድ ሜሪ ዩኒቨርሲቲ የምጣኔ ሀብት መምህርና የትምህርት ክፍሉ ሊቀመንበር፣ አቶ በትሩ ገብረ እግዚአብሔር በዳላስ ቴክሳስ የሞርጌጅ ባንክ ባለሙያ ና በኢትዮጵያ ጉዳዮች በሚያደርጓቸው ስራዎች የሚታወቁ ናቸው። እንዳልኩት ውይይቱ ይቀጥላል። በሚቀጥለው ሳምንት ሁለተኛውን ይዘን እንቀርባለን።